ወደ ትግራይ ክልል ከትላንት ከሰዓት ጀምሮ የተቋረጠው የስልክ አገልግሎት ዛሬ ከሰዓት በኋላ እንደገና መጀመሩን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬወት ታምሩ አስታውቀዋል። ችግሩ የተከሰተው በማስተላለፊያ መስመር መቋረጥ ምክንያት መሆኑን የገለጹት ዋና ስራ አስኪያጅዋ በምን ሁኔታ እንደተፈጠረም እየተጠና መሆኑን አመልክተዋል። ከጦርነቱ በኋላ የተጠገነው የክልሉ የቴሌኮም መሠረተ ልማት በሙሉ አቅሙ በሚሰራበት ደረጃ ላይ አለመድረሱን ግን ጠቁመዋል። እስክንድር ፍሬው ዝርዝር ዘገባውን አድርሶናል። ጦርነቱ ከተጀመረበት ጥቅምት 24 አንስቶ በመላው ትግራይ ተቋርጦ የነበረው የስልክ አገልግሎት በተወሰኑ አካባቢዎች እንደገና የቀጠለው ባለፈው ታኅሳስ ወር የመጀመሪያ ቀናት ነበር። እነሆ ከትናንት ከሰዓት በኋላ እስከዛሬ ከሰዓት በኋላ ደግሞ እንደገና ተቋርጦ ቆይቷል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ለአሜሪካ ድምፅ እንዳብራሩት ይሄኛው ግን በሀያ አራት ሰዓታት ውስጥ ተጠግኖ አገልግሎቱ እንደገና ተጀምሯል። አሁን ሙሉ ለሙሉ አሁን አገልግሎት ሁሉም ጀምሯል። ከዚህ በቀደም አስነስተናቸው የነበሩ ጥገና ተጠናቅቆ አገልግሎት መስጠት የጀመሩ ቦታዎች በጠቅላላ፣ ትላንትና በገጠመን የፋይበር መቆረጥ ምክንያት ተቋርጦ የነበረው አሁን ጥገናው አልቋል። ቀደም ብሎ ኢመርጀንሲ የምንለው ወይም እኛ ሪስቶሬሽን የምንለው ማለት ነው። በማይክሮዌቭ በ በተወሰነ ደረጃ ማስጀመር ችለን ነበረ። በተጓዳኝ ደግሞ የተቋረጠውን ፋይበር ጥገና የሚያደርገው ቲም አጠናቋል አሁን። ስለዚህ አሁን የኢመርጀንሲውም ዋናውም እየሰሩ ስለሆነ ሁሉም አገልግሎት ጀምሯል ማለት ነው። ዋና ስራ አስፈጻሚዋ አክለው እንዳብራሩት ትናንት የተከሰተው የስልክ አገልግሎት መቋረጥ ምክንያት የመቀሌውን ዋነኛ ጣቢያ ከሌሎች ጣቢያዎች ጋር የሚያገናኘው መስመር መቆረጡ ነው። በክልሉ ያለውንና በጦርነቱ ምክንያት ጉዳት የደረሰበትን የቴሌኮም መሠረተ ልማት የመጠገኑ ስራ አሁንም አለመጠናቀቁንም ዋና ስራ አስፈጻሚዋ አስታውሰዋል። ከታህሳስ 3 ቀን ጀምሮ አገልግሎት መስጠት የተጀመረውም በሙሉ አቅም እንዳልሆነ አመልክተዋል። እሳቸው እንዳሉት አሁን ያለው አገልግሎት የመጠባበቂያ አገልግሎት መስጫ እንኳን በሌለበት ሁኔታ እየተሰጠ ያለ ነው። በየጊዜው ነው የሚቋረጠው። በነገራችን ላይ በየአካባቢው በተለያየ ምክንያት በኮንስትራክሽን ኢንቴንሽናል ሰምታይምስ ናቹራል ይቆረጣል። ነገር ግን በግንባታ አንዳንዴ ሆን ተብሎ እና በተፈጥሯዊ ሁኔታ ይቋረጣል። ከዚህ በፊት ይቋረጣል። ነገር ግን አዘረጋጉ ቀደም ወርኪንጉ ሲቋረጥ ወደ ፕሮቴክሽኑ ስለሚሄድ ደንበኞቻችን፣ እናንተ ፊል ሳታደርጉት አገልግሎቱን እንሰጣለን ማለት ነው። ይቀጥላል። እንደዚህ አይነት ወዲያው መቋረጡን አሁን በየቀኑ አለ እንግዲህ በሀገሪቷ በተለያዩ ሙሉን ነው እንግዲህ ትራንስሚሽን ላይን ያለ ይቋረጣል። ነገር ግን ዋናው ማስተላለፊያ ሲቋረጥ ወደ ሁለተኛው ይሄዳል። ፕሮቴክሽን ራሱ ከተቋረጠ ሪስቶሬሽን አለን ወደ ሪስቶሬሽን ይሄዳል። ወደ ሶስተኛ፣ ሪድ ድላይትን በተከሰተው ክራይሲስ እነዚህ አቅሞች ወደ ነበሩበት ወደ ሙሉ ካፓሲቲያቸው ሁሉም አልተመለሱም። ስለዚህ እዚህ ቦታ ላይ ሆን የተቋረጠው ትናንት ገጠመን የምንለው ፋይበር ካት ወደ ፕሮቴክሽን መሄድ ነበረበት፣ ግን ፕሮቴክሽኑ ገና ተጠግኖ ያላለቀለት ስለሆነ ወጣ ማለት ነው። ሙሉ ለሙሉ የማስተላለፊያ መስመሮች ወይም የፋይበር መስመሮች በተፈጥሮ በግንባታ ምክንያት፣ እንደዚሁም ሆን ተብሎ በሚሰነዘር ጥቃት ሊቆረጡ እንደሚችሉ ዋና ስራ አስፈጻሚዋ ፍሬህይወት ታምሩ ገልጸዋል። የትናንትናው የፋይበር መቆረጥ ምክንያት ምን እንደሆነ ግን ገና ከድምዳሜ ላይ አለመደረሱን የጠቆሙት በትግራይ ክልል ያሉ ዋነኛ የቴሌኮም አገልግሎት መስጫ ጣቢያዎቻቸው በመቀሌና በሽሬ የሚገኙት መሆናቸውን ዋና ስራ አስፈጻሚዋ ተናግረዋል። እስካሁን ያውም ባልተሟላ አቅም አገልግሎት እየሰጠ ያለው የመቀሌው ብቻ መሆኑንም ነው የጠቆሙት። የሽሬውን የመጠገኑ ሂደት ምን ደረጃ ላይ እንደሚገኝ ግን አብራርተዋል። ሽሬን ለመጠገን ከመቀሌ ወደ አብያብ ያለው መስመር በኦክጂ ደብሊው ላይን ከፍተኛ ጉዳት ነው የደረሰበት የነበረውና፣ ረጅም ጊዜ ጉዳት መድረሱ ብቻ ሳይሆን ኦክጂ ደብሊው እንደ ሌሎቹ ዕቃ ስፔር ፓርት የምትይዘው አይነት አይደለም። በጣም ሬርሊ ጉዳት የሚደርስበት ነው። ከበነሊክ ፓወር ከእኛ ቲም ጋር በመሆን ዘጠና ስምንት ኪሎ ሜትሩን ጠግነውታል። አሁን ከአብያብ ወደ ሽሬ ያለውን ደግሞ የሰራንን ያለ ነው ማለት ነው። ይሄ ከተደረገ ነው የሽሬ ኮርሳይት መነሳት የምንችለው። ስለዚህ እሱ በጣም ወሳኝ ነው። በዚህ መሀል ግን አማራጮችን ደግሞ እየተጠቀምን ያለ ነው ማለት ነው። ይሄ ማለት አክሱም እና ሌሎቹንም ለማስነሳት የሽሬ ኮርሳይት መነሳት ያስፈልገናል ማለት ነው። ስለዚህ ትራንስሚሽን ላይናችን ወይም ደግሞ ባክቦን ኔትወርክ ልንለው እንችላለን። ኮርሳይቶቹን እና እነዚህ የቢቴ ሶቻችን ሁሉ የሚያገናኝ ነው። በመሬት እንሄዳለን፣ ደግሞ ኦክሲ ደብሉ ደግሞ በተወሰኑ ገዳዎች ላይ እንጠቀማለን። የእነዚህ ጥገና ሙሉ ለሙሉ አለመጠናቀቁ ሪሊያብል የሆነ ሰርቪስ ለመስጠት አስቸጋሪ አድርጓል። አስተማማኝ የሆነ አገልግሎት ለመስጠት ወርኪንግ ፕሮቴክሽን የምንላቸው ስለማይኖሩ የተጠገነው ወጥ ከሲቆረጥ አሁንም አሁንም እናንተን ፊልት አረጉታላችሁ ማለት ነው። ቀደም ብሎ ግን እንደሱ አይደለም የነበረው። ስለዚህ በምን ያህል ፍጥነት በኖርዝ ሪጅን ያለው ቴሌኮም አገልግሎት ይመለሳል የሚለውም ጥያቄ ማብራሪያም ትሰጥ ተወሰነ ረዘም ያለ ጊዜ ሊፈጅብን ይችላል ሲል አስተማማኝነቱን የጠበቀ አገልግሎት ወደ ነበረበት ለመመለስ ብዙ አቅርቦቶች አሁንም ይጠይቃል። በአዲስ አበባን በርካታ ሪሶርሶችን የጎደሉትን ለማሟላት እየላክን ያለ ነው። ይህም ሆኖ በትግራይ ክልል የነበረውን አገልግሎት ሙሉ በሙሉ ለማስጀመር የሚደረገው ጥረት ተጠናክሮ መቀጠሉን ዋና ስራ አስፈጻሚዋ ገልጸዋል። አሁን እኛ ጥሩ እየሄደልን ነው። ጥሩ ጥገና እያደረግን ነው። ለምሳሌ እንደ መቀሌ፣ አዲግራት፣ ንቆ ነጋሽ እነዚህ አካባቢ ላይ እዳጋ ሓሙስ፣ ቢግኒንግ ኦፍ ደ ዊክ አስነስተን ነው የነበረው። ከሁለት ቀን በፊት አዲግራት እዳጋ ሓሙስ ላይ ባንኩንም ማስጀመር ችለናል። እሱ በጣም ጥሩ የሚባል ፕሮግረስ ነው የነበረው። በአጠቃላይ አንደኛ በሙሉ አቅሙ እንዲሰራ ማድረግ የምትችሉት መቼ ነው? አሁን በጀመሩት አካባቢዎች ማለት ነው፣ አሁን አገልግሎቱ ባለባቸው። ሁለተኛው ደግሞ በአጠቃላይ በ ኖርዘርን ሪጅን ያሉት ወይም የሰሜን ቀጠና አገልግሎታችሁ በትግራይ ክልል ሙሉ በሙሉ የሚጀመረው መቼ ነው? ግምታዊ ሰሌዳ ካላችሁ? እስክንድር፣ ይህን ለመለስ በጣም አስቸጋሪ ነው የሚሆነው የአንዳንድ የጎደሉ እቃዎች ከሌላ ቦታ ማሟላት የምንችላቸው እያነሳን ማሟላት የምንችላቸው ሲሆኑ አንዳንዶቹን ግን በአጭር ጊዜም ለማሟላት አስቸጋሪ ነው የሚሆኑት እና የጊዜ ሰሌዳ አስቀምጠን ደንበኞቻችን ለምሳሌ በሳምንት ውስጥ እንጨርሳለን ብለን እዛ እንጨርስ ዲስአፕፖይንት ነው የምናደርጋቸው እና ዲስአፖይንት ከምናደርግ እኛ ያለውን አቅብ ሁሉ አሟጥጠን ነው እየተጠቀመን ያለ ነው። ከሌሎች ቦታዎች ላይ ሪሶርስ እየወሰድን ያለ ነው። ሪሶርስ እንግዲህ ስንል የተለያዩ እቃዎች ናቸው እየጎደሉ ያሉት። የተለያዩ ግብዓቶችን አቅርቦቶችን እየወሰዳችሁ ነው? አዎ፣ እንደምታውቀው ከሎካል ማርኬት ላይ የምንገዛው ነገር ወዲያው አይደለም። አንዳንዶች በስፔር ፓርት የምንይዛቸው እቃዎች ይሆናሉ። አንዳንዱ ደግሞ በስፔር ፓርት ምያ ሳይሆን ዋና ካፓሲቲ ተብሎ ኢንቨስት የተደረገበት ወይም ደግሞ የተተከለ እቃ ይሆናል እና ከሌላ ቦታ እንደገና አንዳንዱ ተለዋጭ እቃ ይኖረዋል፣ አንዳንዱ አይኖረውም ነው አይኖረውም። እና ስለዚህ እንደሱ አይነት ስራዎች እየሰራን ነን ያለ ነው። በተቻለ ፍጥነት ግን አሁን የሚወጣ ቲም አለ ደግሞ በሽሬ ሳይድ። ስለዚህ ይሄኛው ቲም ደግሞ የሽሬን ኮርስ አይስያ የተሻለ አቅም መፍጠር እንችላለን። የሽሬን ጣቢያ ማለት ነው። የሽሬን ጣቢያ አንዱ የመቀሌ ነው፣ አንዱ የሽሬ ነው። ሁለቱ ናቸው ዋነኞቹ ትግራይ ውስጥ ዋነኞቹ እነሱ ናቸው። እነሱን ካስነሳን ሌሎቹን ለማስነሳት ትልቅ ዕድል ይፈጥርልናል ማለት ነው። ስለዚህ በተጀመርነው ፍጥነት አሁንም እንቀጥላለን። ከዚህ በተጨማሪም ከሴኪሪቲ አካላት ጋርም አብረን ከደህንነት አካላት ጋር አብረን እየሰራ ነው። ሀያ አራት ሰዓት መሰራት ይኖርበታል። ግን ሀያ አራት ሰዓት ለመስራት ለመስራት ደግሞ የሚያመች ሁኔታ አይደለም በአንዳንድ ቦታዎች አለው ስለዚህ የሴኪሪቲ አፓራቶች ባካት ተጠቅመን ሀያ አራት ሰዓት ለመስራት እንግዲህ አሁን ከቢሮ ከኔም ደብዳቤ እያወጣለን ያለ ነው እና እንደነ ችግሮች ሲገጥሙን በሌሊትም ተዘዋውረ እንድንሰራ ይፈቀድልንም ጭምር ማለት ነው፣ እና አስፈላጊውን ስኮርት እንዲኖረን እሱ ስናደርግ ምናልባት የተሻለ ጥገና ለማከናወን እንችል ይሆናል ብለን አስባለሁ። ፍሬህይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም አመሰግናለሁ። እስክንድር መልካም ቀ በትግራይ ክልል ከትናንት ከሰዓት በኋላ ጀምሮ የተቋረጠው የስልክ አገልግሎት ዛሬ ከሰዓት በኋላ እንደገና መጀመሩን ማረጋገጥ ተችሏል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ